ኔዘርላንዶች በጣም ወደ ቀኝ ጽንፍ እየሄዱ ነው ይባላል። እውነት ነው፣ ገበያው ወደ ቀኝ ጽንፍ እየሄዱ ነው በትክክል ይባላል። ግን ከትንሽ ጊዜያት ወዲህ ደግሞ ወደ መሀል እየመጡ ነው የሚልም አለ። ስለዚህ ቀኝና መሀሉ ምንድን ነው? አንገት ለአንገት ተያይዘዋል ማለት ይቻላል። ጉሮሮ ለጉሮሮ ጉሮሮ ለጉሮሮ ማለት ይቻላል። ግራ አይታሰብም መቼም ግራ አይታሰብም። እንደም ከዚህ ቀደም የነበረው ግራ በጣም ከሁለተኛ ፓርቲ ሌበር ፓርቲ የሚባለው ወደ ሰባተኛ ደረጃ እንደደረሰ ነው ፖሎቹ የሚያረጋግጡት። በአንጻሩ ግን የግራዎቹን አጀንዳ አረንጓዴዎቹ ይዘው በአንድ ወጣት ብቅ ብለዋል እና እሱ ደግሞ አዲስ ተስፋ የተጣለበት እሱ እንግዲህ አዲስ ክስተት ነው ደግሞ ዳች ፖለቲካ አራት መቀመጫ የነበራቸው አሁን ከአስራ ስምንት ሊደርስ ይችላል የሚል ትንበያ ሁሉ ነው ያለው። ስለዚህ የግራዎቹ ምናልባት በአረንጓዴዎቹ በኩል እየመጡ እንደሆነ እንግዲህ የሚታይ ነው የሚሆነ እንዲያው ለአውሮጳ በአጠቃላይ የሚያስተላልፈው መልእክት ምንድን ነው? አሁን ከዛሬው የኔዘርላንድስ ምርጫ ቀጥሎ ፈረንሳይም ምርጫ አለ፣ ጀርመንም ደግሞ መስከረም አካባቢ ምርጫ ይደረጋል። ምን መልእክት ያስተላልፍ ይሆን የዛሬው የኔዘርላንድስ ምርጫ? እንደሚታወቀው ይህ ምርጫ እንግዲህ ከዚህ ከትራምፕ ዘመን በኋላ እና ከብሬግዚት በኋላ የመጀመሪያው ነው በአውሮፓ ሲደረግ። በዚህም ምክንያት ከሆላንዶች ባላነሰ ሌሎቹ የአውሮፓ መንግስታትና ሕዝቦች በአንክሮ ነው የሚከታተሉት። ምክንያቱም ይህ ውጤት ለሁለቱም ፈርቀዳጅ ነው የሚሆኑ ለፖፑሊስቶች፣ ለጽንፈኞቹም ለዚህ ለአውሮፓ ህብረት አፍቃሪዎችም። ምናልባት ይህ ውጤት የአውሮፓ አፍቃሪዎቹ ወይም መሀሎቹ ትሎ ከወጡ የአውሮፓ አጀንዳ እንደጠነከረ ይሄዳል። በዚህ በብሬግዚት የጠነከረው በትራምፕ አስተያየት ደግሞ የተወናበደው አስተሳሰብ የተሸነፈ የአውሮፓ ህብረት ሀሳቤና ቪዥን ወይም እይታ እየጎለበተ የሚሄድበት መደላደል ሊፈጠር ይችላል። በአንጻሩ አሁን ይሄ ጸረ እስላምና ጸረ ስደተኛ የሆነው ምናልባት እየመጣ ያለው ፓርቲ ካሸነፈ ለሌሎቹ በጀርመንም በፈረንሳይም በተከታታይ ለሚደረጉት ምርጫ መጥፎ ምሳሌ ነው የሚሆነው። የአውሮፓ እሴቶች ሁሉ ጥያቄ ውስጥ ይገባሉ። በሁለቱም በኩል ፅንፈኞቹም ከዚህ ምርጫ ተምረው ሊያንሰራሩ የሚፈልጉበትን ሁኔታ እያዩ ነው። የአውሮፓ ሕብረት አፍቃሪዎችም ከዚህ ውጤት ተነስተው የአውሮፓን አጅራት የሚቀጥሉበትን እሳቤ ውስጥ ናቸው ማለት ይችላል። መደበኛው ፖለቲከኛ ወይም መደበኛው የፖለቲካ አስተሳሰብ እንዲቀጥል የሚፈልገው ወገን በጣም ደንግጧል። እንዲያውም ምንድን ነው የሚያስደነግጥና የሚያስፈራው አሁን ያለው የዚህ የብሬግዚቱና በተለይም የትራምፕ አስተሳ የነበረውን ነባሩን አስተሳሰብ የሚጠይቁ ለምሳሌ በአየር ንብረት ላይ በዓለም አቀፍ በሰላምና ደህንነት ፖሊሲዎች ላይ አሁን ሚስተር ትራምፕ እያመራመዱት ያሉት ውዥንብር የብሬግዚቱም አስተሳሰብ ይሄ የነበረውን አስተሳሰብ የሚንዝ ነው። ስለዚህ ብሔረተኞች ስልጣን ላይ ከመጡ ይሄንን ሀሳብ ነው የሚገፉት እና ነባሩን አስተሳሰብ የሚሽር ነው የሚሆነው የአውሮፓ ሕብረት የተቋቋመበትን መል ማለት ነው። ስለዚህ ይህ የሚያሰጋቸው ይሆናል። በአንጻሩ ግን አሁን ያለው ሁኔታ ለምሳሌ ሆላንዶች የማይሰጉባቸው ሁኔታዎች አሉ። አሁን ጸረ አውሮፓ ሕብረት ያሸንፋሉ ብለው ብዙም እንደማይሰጉ ነው የሚታመነው። ምክንያቱም ሆላንዶች ኢሮን የሚወዳሉ፣ የአውሮፓ ህብረትን የሚወዳሉ፣ ኢኮኖሚያቸውም እንደ ብሬግዚት ለምሳሌ ቢወጡ በጣም እንደሚጎዳ ያውቃሉ። ስለዚህ አብዛኛው ህዝብ ይህንን ጸረ አውሮፓ ህብረት የሆነውን ሀይል ይመርጣል ተብሎ አይጠበቅም። ያም ሆኖ ግን እንዳልከው በአጠቃላይ ያለው ነፋስ ነባሮቹን ፖለቲከኞች የሚያሳስብ ነው የሆነው። ለዚህም ነው ሁሉም በትኩረት ይህንን ምርጫ እየተከታተሉት ያለው። በጣም አመሰግናለሁ ገበያው ንጉሴ። እንግዲህ ውጤቱን እንጠብቃለን። እኔም አመሰግናለሁ። ከማታ ጀምሮ ውጤቱ ይታወቃል። እንግዲህ በነገው ዕለት ምናልባት በሰፊው ልንመለስበት እንችላለን።